ፕሬዝዳንት ባራክ ኦባማና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ውይይት ካደረጉባቸው የጸጥታ ጉዳዮች ውስጥ በየትኞቹ ላይ ይበልጥ እንዳተኮሩ በማብራራት ይጀምራሉ። ከሚዲያም ከምከታተለው እና ከራሴም ከምገምተው ትልቁ ቦታ የሚወስደው የአፍሪካ ጉዳዮች ላይ የአፍሪካ ቀንድ ጉዳዮች ላይ የአልሸባብ ጉዳዮች ላይ፣ የደቡብ ሱዳን ጉዳዮች ላይ፣ የኢትዮጵያና የኤርትራ ግንኙነት በተመለከተ ጉዳዮች ላይ፣ በሱዳን እንደዚሁ በአካባቢያችን ያሉት የሰላምና የጸጥታ ጉዳዮች ላይ ከፍተኛ ቦታ እንደሚወስዱ አያጠራጥም። እነዚህ በራሳቸው ትልቅ አጀንዳ ስለሆኑ ወደ ሌሎች ጉዳዮች ቢገባም በዝርዝር ለመግባትም አስቸጋሪ ነው ይመስለኝ እና ይሄ በከፍተኛ ደረጃ ቦታ የወሰደ ይመስለኛል። በተደጋጋሚም ከአሁን በፊትም አሁንም ፕሬዚደንት ኦባማ እንደሚገልጹት በተለይ የኢትዮጵያ የጸረ ሽብር አሳሰብና አሰራር ስትራቴጂ በተመለከተ ከፍተኛ ፍላጎት እንዳሏቸው እና ይህንን የአሜሪካ መንግስትም በተወሰነ ደረጃ ለማወቅ ጥረት ሲያደርግ እንደነበረ፣ ትብብሩን ለማስፋፋት በተለይ በሶማሊያ ውስጥ በሚካሄደው የጸረ አልሸባብ ትግል ላይ እና የሰላም ማስከበር የአፍሪካ ሰላም ማስከበር ኃይል ላይ ሰፊ ውይይት ሊያደርጉ እንደሚችሉ መገመት ይቻላል። እዚህ ላይ ዶክተር መሀሪ እንግዲህ ፕሬዚዳንቱ ወደ ኢትዮጵያ መምጣት የኢትዮጵያና የአሜሪካ መንግስታት ግንኙነት አንድ እርምጃ ወደፊት መሄዱን የተሻለ ደረጃ ላይ መድረሱን ያመለክታል የሚሉ አስተያየቶች ሲሰጡ ቆይተዋል። ይህ ግንኙነት ግን ዋናው መሰረቱ የጸጥታ ትብብር ነው ብሎ መናገር ይቻላል። ወል መጀመሪያ የፕሬዝዳንቱ ጉብኝት ከብዙ ጎኖች ማየት ይቻላል። አንደኛው የፕሬዝዳንቱ ትውልድ የሆነ አካባቢ በመሆኑ፣ ሁለተኛው አካባቢው ከነበረበት 30 40 ዓመት በፊት የነበረበት ሁኔታ የቱን ያክል ርቀት የተሻሻለ ሁኔታ ላይ እንደደረሰ ይህን የሚያካትቱት ሀገሮች በሙሉ ኬንያም ጭምር ኢትዮጵያ፣ ሌሎችንም የሚመለከት መሻሻሎች የታዩ መሆኑ የኢኮኖሚም፣ የፖለቲካም፣ የማህበራዊ ሁኔታዎችም መሻሻል የታዩ መሆኑ በአጠቃላይ የአሜሪካ እገዛ ለዚህ አካባቢ ትልቅ አስተዋጽኦ እንደነበረ በሚገልጹ መልኩ እየታየ ነው። የመሻሻሉ ሁኔታ ብቻ ሳይሆን ፕሬዚደንቱን ያላቸው ፍላጎት አካባቢ ውስጥ ስልጣን ላይ ያሉ መጎብኘትና ይሄንንም ወደ ዓለም አቀፍ መድረክ ቦታ እንዲይዝ ለማድረግ ያላቸውን ፍላጎት የሚያንጸባርቅ ነው የሚሆነው። በአካባቢውም ከፍተኛ የሆነ በተወሰነ ደረጃ ደስታ የፈጠረ ይመስለኛል። በኬንያም አጋጣሚ ሆኖ በዛን አካባቢ ኬንያ ነበርኩ። እሳቸው በሚጎበኙበት ያየሁትም እንደዚሁ ኤክሳይትመንቱ ሰፊ የሆነ ሁሉም ሰው የሚያዳርስ አይነት የነበረ ነው። ስለዚህ አይ ቲንክ ስሜታዊነትም ነገር አለው። በተግባርም የኮንተንት የይዘት ጉዳይ አለው። ይዘቱ ማጠናከር የፕሬዝዳንቱ መምጣት አለመምጣት ከፍተኛ ለውጥ ላያመጣ ይችላል። በይዘት ደረጃ ግን የተለየ አትኩሮት እንዲያገኝ ያደርገዋል። አካባቢውን የት ያክል ርቀት በመሻሻሉን የሚያሳይ ምልክት ነው ብዬ ነው የምወስደው። እንግዲህ የተለያዩ አስተያየቶች ሲሰጡ ቆይተዋል። አሁንም እየተሰጡ ነው። የፕሬዝዳንቱን ጉብኝት አስመልክቶ በተለይ ከተቃዋሚዎች አካባቢ የሚሰጥ አስተያየት አለ። ፕሬዝዳንት ባራክ ኦባማ እና በአጠቃላይም አሜሪካ ከኢትዮጵያ ጋር ያላት የጸጥታ ግንኙነት በተለይ በምስራቅ አፍሪካ ሽብርተኝነትን በመዋጋት ላይ ያላቸው ትብብር ሰብአዊ መብትን፣ ዲሞክራሲን የመሳሰሉ ርዕሶችን ጉዳዮችን በኢትዮጵያ ያሉትን ችላ እንዲሉ አርጓቸዋል የሚሉ አሉ እና ሀገራት እንደዚህ አይነት የጸጥታ ትብብር ሲመሰርቱ እንዴት ነው ሁኔታዎችን እነዚህ አይነት ጉዳዮችን አቻችለው መሄድ ያለባቸው ወይም የሚሄዱት? በአጠቃላይ በሁለት መልኩ ነው ማየት የሚቻለው። አንደኛው በተቃራኒው ነበር የማስበው። የሰብአዊ መብት ጉዳዮች ላይ ውይይት እንዲደረግ በአገሪቱ ያስፈልጋል። የሰብአዊ መብት ጥሰቶች አሁንም አሉ። መሻሻል የሚያስፈልጋቸው ብዙ የሰብአዊ መብት ጉዳዮች፣ የዴሞክራሲ ጉዳዮች፣ ጥያቄዎች አሉ። እንዲያውም ለዚህ አይደለም ወይ የፕሬዝዳንት መምጣት ጠቃሚ የሚያደርገው የሚፈልጉትም እንዚህ እንዚህ አካባቢ እኮ ነው መሻሻል የሚያስፈልጋቸው ቦታ ላይ የማበረታት ስራ የመዋያ ስራ ውይይቱን ጠቃሚ የሚያደርገው እንዲያ ከነጨራሹኑ ጉብኝቱም ትልቅ ፋይዳ እንዲኖር የሚያደርገው በዚህ ጉዳዮቹም ላይ መምጣት ካለባቸው እንደዚህ አይነት አካባቢዎች መሻሻል የሚገባቸውንም እንዲሻሻሉ ለማበረታት የሚያስፈልጋቸው አካባቢዎች መገኘታቸው ጥሩ ነው የሚል እምነት አለ። በእርግጥ እዚህ ላይ ኬንያም እንዳጋጠመው አንዳንዶቹ ማህበረሰቡ የማይቀበላቸው ጉዳዮች ላይ መንግስት ሁለቱም ጠንከር ብሎ የራሳቸውን አቋሞች ያንጸባርቁበት ሁኔታ ያለው ትክክል ነው የሚመስለኝ። እያንዳንዱ ማህበረሰብ የራሱ የሆነ ፔኩልያሪቲስ ወይም ልዩ ሁኔታዎች ስለሚኖሩት እነሱን መሰረት አድርገው ነው እድገቱንም የኢኮኖሚ የፖለቲካ እድገቱንም መካሄድ ያለበት የማህበራዊም እድገቱ እንደዚሁ። ስለዚህ በተቃራኒው እንዲያውም አስፈላጊ የሚያደርገው ለዚህ ነው ትልቅ ትርጉም ይሰጠዋል የሚል ግምት ነው ያለ። በተለይ በተቃዋሚዎች አካባቢ የሚደመጠው አሜሪካና ፕሬዝዳንት ባራክ ኦባማ የሀገራቸውን ጥቅም በማስቀደም ኢትዮጵያ ጋር ያላቸውን በሽብርተኝነት ላይ የሚያደርጉትን ውጊያ፣ በጸጥታ ጉዳዮች ያላቸውን ትብብር ቅድሚያ በመስጠት በቂ ግፊት አያደርጉም በኢትዮጵያ መሪዎች ላይ በኢትዮጵያ መንግስት ላይ ሰብአዊ መብቶች እንዲከበሩ ዲሞክራሲ እንዲኖር የሚል አስተያየት ነው የሚሰጡት። ወላሂ አንደኛው አንዱ ሰጪ አንዱ ተቀባይ መሆን የለበትም። በዴሞክራሲያዊ ጥያቄዎች ላይ እያንዳንዱ ማህበረሰብ፣ አፍሪካም ጭምር፣ ኢትዮጵያም እንደዚሁ ለራሳችን ብለን የምናደርገው ነው መሆን የሚገባው። ሌላው በሙሉ አጋዥ ነው። እኔ የማየው እንደ ተጠባባቂ ጀኔሬተር ነው፣ አጋዥ ነው። ችግር ሲያጋጥም ገብቶ ለማስተካከል ለማገዝ ዋናው የሀይል ምንጭ ጀኔሬተር ዋናው ዳይሬክት ላይን የሚባለው ሲጠፋ ሌላው እንደ ባክአፕ ሆኖ ጀኔሬተር እንዲያገለግል ነው እንጂ ቅድሚያ ተሰጥቶ ሌላው ዲክቴት የሚያደርግበት፣ ሌላው ተቀባይ የሚሆንበት መሆን የለበትም። ስለዚህ የዴሞክራሲ የኢኮኖሚ፣ የማህበራዊ እድገቶችን በሙሉ ሲመጡ በዋነኝነት ማህበረሰቡን መሰረት ያደርጉ ነው መሆን ያለባቸው። የአገሮች ግንኙነት ደግሞ የሚወሰነው በጋራ ጥቅም ላይ ነው። ማንኛውም ሀገር በሌላው ሀገር ላይ ያለውን በተጽዕኖ የሚመጣ መሻሻል ሊኖር አይችልም። ተገቢም አይመስለኝም በኃይል ካልሆነ በስተቀር እናሱም ወዲያውኑ ሕገ ወጥ ያደርገዋል። ስለዚህ በእኔ አስተያየት በሚያስማማቸው መጀመራቸው የግንኙነቱ ቤዚክስ ወይ ፋንዳመንታልስ፣ መሰረታዊ ምሰሶዎች ትክክለኛነት ማረጋገጫ ነው። በሚያስማማ የጋራ መግባባት ያለህ የጋራ ጥቅም ያለህ ጀምረህ፣ በእነሱ ላይ አትኩረህ ከዛ በኋላ ሌሎችም ላይ እርስ በእርስ እንደወዳጅ መተራረም ያለብህን ነገር ማንሳት ተገቢ ነው። ዶክተር መሐሪት አደለማሩ፣ በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ በጣም ነው የማመሰግነው፣ ስለ ጊዜዎት በጣም አመሰግናለሁ እስክንድር።